ውይይት በኢትዮጵያ ወቅታዊ ፖለቲካ ላይ የአገር ጉዳይ በተሰኘው ልዩ የራዲዮ መጽሔት ተከታታይ ፕሮግራም ከሶስት ተቃዋሚ ፓርቲ ተጠሪዎች ጋር የተጀመረ ውይይት ይሆናል። አሁን የሚቀርበው ተወያዮች፣ ዶክተር ብርሃኑ ነጋ የአርበኞች ግንቦት ሰባት ሊቀመንበርና የኢትዮጵያ አገራዊ ንቅናቄ ምክር ቤት የጋራ ሊቀመንበር አቶ ግደይ ዘርአጽዮን የኢትዮጵያ ሕዝብ ብሔራዊ ሸንጎ ጸሐፊና እንዲሁም አቶ የሸዋስ አሰፋ የሰማያዊ ፓርቲ ሊቀመንበር ናቸው። ከገዢው ኢህአደግ ባለስልጣናት ተጠሪዎች ለመጋበዝ የተደረገው ጥረት ለጊዜው አልተሳካም። የዛሬው ውይይት በትናንትናው ምሽት እልባት ካደረጉበት ነው የሚጀምረው። ቀደም ብሎ የተነሱ ሀሳቦችን ጥያቄዎችንም ከግምት ያስገቡና ዶክተር ብርሃኑ እንዴት እንደሚደረስ ያስረዱን። እስኪ ከዛ እንዴት ይደረሳል ብለዋል። ቀጣዩ አቅጣጫ ምን መሆን አለበት? ወደዚያ የሚያመራው መንገድ በምን መልኩ ይቀየሳል? በእርሱ አስተያየት። እኔ በድርጅታችን እንደ አርበኞች ግንቦት ሰባትም ብቻ ሳይሆን በኢትዮጵያ ሀገራዊ ንቅናቄም በቅርጽ ምርጫችን ሁሌም በሰላም ወደዛ መድረስ ምርጫችን፣ ሁሌም በድርድር በውይይት እንደውም በቂም በቀል ሳይሆን ሪሊየ ወደፊቷን ኢትዮጵያ እቺ በሰላም እንድትኖር የምንፈልጋት ለሁላችንም የምትሆን አገር እንዴት አድርገን በጋራ እንመስርድ። ከአሁን በኋላ በጉልበት አይሆንም። ሊሆን የሚችለው የሰዎች ምርት የተከበረበት አገር መፍጠር ነው። ያንን ለመፍጠር ምንድን ነው መደረግ ያለባቸው? ደረጃ በደረጃ ውይይቶች ሊካሄዱ ይችላሉ። እንዴት ወደዛ እናሻግረው የሚለው እኔ በጣም ቀላሉ ጥያቄ ይመስለኛል። ቀላሉ ስል በአንድ ቀን ይፈታል ማለት አይደለም። ብዙ ውይይቶች ጠይቃል፣ ብዙ ሂደቶች ጠይቃል። ወደዛ መሄድ ይችላለን ነው የሰጡን። ይህንም የሚያመላክት ነው። አብረው የነበሩ ናቸው አቶ ገብሩ። በጥገና ለውጥ የትም አይደረስም መሰረታዊ ለውጥ ካልመጣ ዋጋ የለውም ብለው ከእነሱ ጋር የነበሩ ሰው ናቸው አቶ ገብሩ። እና አገር ቤቱም ውስጥ እንዲህ አይነት ስሜት አለ። ከእነሱም ደጋፊዎች ጭምር ሁሉ ደጋግሞ የተነገረ ነው። ተከታይ ጥያቄ ያለ ድርድር ለምን የሚለው ላይ አስቀድሞ ግልጽ ከሆነ እንዴት እንሂድ ቀላል ይሆናል ብለዋል። የቀላል ከባድ መሆኑንም አልዘለለውም መነጋገር የሚቻልበት ነው ይመስለኛል። ዶክተር ብርሃኑ አገላለጹ ነፍጥ ያነሳውም ሳይቀር ጠመንጃ ይዞ በትጥቅ ትግል የመረጠውም ሳይቀር ተገፍቶ እንደሆነ ገልጸው የእኛ ግን ግልጽ ነው ብለዋል። የመገፋቱ አካል ነው፣ የምርጫ ማጣት ነው፣ ግልጽ ነው ሲሉ ዶክተር ብርሃኑ በአጭር እሷን ይመልሱ ለሌላ ጥያቄ ግልጽ ነው። ማምል አትሊስት እኔን የኢትዮጵያ ህዝብ ያውቀኛል። በምን አይነት ወደ ዴሞክራሲያዊ ለውጥ መሄድ ይቻላል በሚል ምርጫ ምን ያህል እንደተሳተፍን ኢቭን በጉልበት ስልጣን ላይ ለመቆየት በሚወስኑ ጊዜ ግድ የለም የሚቀጥለውን አምስት አመት የተሸነፋችሁበትን ምርጫ ቢሆን እንቶ አለን ግን ወደ እውነተኛ ዴሞክራሲያዊ ስርዓት እንሻገር ብለን ስለምን የቆየን ሰዎች ነን። ሌላ ምንም መፈናፈኛ ይሄ ከጉልበት ውጪ ሌላ ነገር አላውቅም የሚል ስርአት መሆኑን በደንብ አይተን ሌላውን መንገድ በደንብ ሞክረን እዚህ ውስጥ የገባን ስለሆነ ነው። የእኛ ግልጽ ነው ያልኩት። ንን ስል ግን አንድ ነገር ልጨምር። እሺ እኔ ከተለያዩ ራስን መከላከልን ጨምሮ ትግል ከሚያደርጉ ድርጅቶች ጋር ብዙ ውይይቶች አድርጊያለሁ። ከምርጫ ዘጠና ሰባት በኋላ አንድም ድርጅት አላውቅም፣ እንደዛ አይነት ስርዓት ለመፍጠር የሚቻል ድርድር አንፈልግም ወይም አይገባም ብሎ የሚያምን አንድም ድርጅት አላውቅም። ሁለተኛ እኛ የዚህ መጨረሻ የትግሉ አካል መሆን ያለበት የመሳሪያ ብቻ ነው የሚል ነገር ብለን አናውቅ በመሳሪያም ራስን በመከላከልም በሕዝባዊ ቢጠኝነትም በሁሉም መልክ ነው ትግሉ መካሄድ ያለበት ነው ምንለው። ለዚህም ነው በምንም አይነት መንገድ የሚታገሉትን ድርጅቶች የምንደግፈው። አሁንም የምንደግፈው ግን እዛ መዳረሻ ላይ ለመድረስ እስከሆነ ድረስ ፍላጎታቸው ያ ነው። መሰረታዊ መልካም ይሄ ወደ ዘለቄታ ያለው ሰላምና ዲሞክራሲ የሚያስጌድ ጎዳና እንዲጀመር በየበኩላችሁ ምን ማድረግ ትችላላችሁ አቶ ግደይ? በተቃዋሚዎች መካከል መደረግ ያለባቸውን ነገሮች እንደው በጥቅል መልኩ አንስተዋልና እርስዎን ነው የማስቀድመው። እሺ በጣም ጥሩ ነው። ዶክተር ብርሃኑ ሚሁም አቶ ሸዋስ በዚህ ጉዳይ ላይ ያነሱት ብዙም ልዩነት የለም። አላማው ምን መሆን አለበት የድርድሩ በደንብ ተቀምጧል። ዶክተር ብርሃኑ አስቀምጦታል ያው ዲሞክራሲያዊ ኢትዮጵያ ለመመስረት የሚለው ነው። የተባበረች ኢትዮጵያ በህዝቦቿ መካከል ልዩነት የማይኖረው ሰብአዊ መብት የሚከበርበት፣ ይህንን አስቀምጠን ነው። እንግዲህ ያለው ስርዓትም ይህንን ከተቀበለ ቀበላለሁ እያለም ያወራል እኮ። ግን በእርግጥ ከተቀበለና ወደዛ የሚገፋ ከሆነ ለማየት ነው። ድርድር በቀላሉ የሚመጣ አይደለም። ቅድም እንደተባለው ድርድር እኮ ብዙ ጊዜ ተሞክሯል። ከፓሪስ አንድ ጊዜ ጀምሮ ማለት ለድርድርና ለንግግር የሄዱትን ለስንት ዓመት ያሰረ መንግስት እኮ? ከዛ ጀምሮ ተደራዳሪዎች በሰላም እንታገላለን ያሉትን ሁሉንም እያሰረ እያሽሞደመደ እንዲሸሹ እያደረገ የመጣ ስርዓት ነው። ወደ ትጥቅም የገቡት እንደዚሁ ተገፍቶ የገቡ ናቸው። ይሄ ስርዓት የገፋቸው ናቸው። እኛ በኢትዮጵያ የሚታየው ያለው ክስተት በሙሉ ይሄ ስርዓት የፈጠረው አደጋና ችግር ነው። እና ይህንን ድርድር ስንል አሁንም ያለው ትግሉ አስገድዶት ወደዚያ እየመጣ መሆኑን ምልክት እያየን ካልሆነ በስተቀር ያለ ትግል ሊመጣ የሚችል ነገር አይደለም። ድርድር በሁለቱም ተፎካካሪ ኃይሎች ተመጣጣኝ ኃይል ሲኖር ብቻ ነው ለድርድር የሚመጣው እና እኛ በአንድ በኩል የምንለው ምንድን ነው? ህዝቡ ትግሉን ማቋረጥ የለበትም አሁን መግፋት አለበት። አንድ ይሄ ነው ኮንዲሽኑ፣ ፕሪኮንዲሽኑ። ሁለተኛ ይህ ስርዓት ሁኔታውን ተረድቶ ከሆነ ተገንዝቦ ከሆነ ለድርድር ክፍት የሚሆንበትን ሁኔታ መፍጠር አለበት። በተቃዋሚዎችን በኩል ለዚህ ክፍት ሆነው ዝግጁ ሆነው የሚቀሩበት ሁኔታ መፈጠር አለበት። ጭራሽ ከዚህ ጋር ጠላት ነው፣ አራጅ ነው፣ ምናምን ነው ከዚህ ጋር መደራደር አይቻልም የሚባል አመለካከትም አለ። ድርድር እኮ ሁል ጊዜ ከጠላት ጋር ነው የሚደረገው እና ይህንን ግምት ውስጥ አስገብተን በተቃዋሚዎችን በኩል ራሳችንን አጠናክረን ግንባር ፈጥረን የሰላም ትግል ነው የትጥቅ ትግል ነው አገር ቤት ያለ ትግል ነው ሳንል፣ ሁሉም በአንድ አላማ ላይ ቆመን ወደዚህ የምንገፋበት ሁኔታ መፍጠር አለብን። እናንተ ምን ታደርጋላችሁ ማለት ነው። በሸንጎ በኩል በሸንጎ በኩል ይሄ ነው ጥረታችን፣ እየሞከርን ነው። ይህንን ነው የምናደርገው። ለአቶ የሸዋስ እድል እንሰጣለን። አመሰግናል። መጨረሻ ላይ አቶ ግዴ ካሏት ብጀምር መጨረሻ ላይ አቶ ግዴ ካሏት ብጀምር፣ ድርድር የሚደረግ ከጠላት ጋር ጭምር ነው ብለዋል። አንዳንዴ የማይታመን ጠላት አደገኛ ነው። በጣም ሕገ መንግስት እስከ ማሻሻል ድረስ ሄዳለሁ ያለን ልክ ተቀምጠን ወር ባልሞላ ጊዜ ውስጥ የፖለቲካ እስረኛ የለኝም ማለት እንዴት ነው የሚለውን ያደርገዋል ብሎ ማመን በጣም ወሳኝ ነገር ነው። አሁን በፖለቲካ ፓርቲዎች ግፊት ገና እግራችን ሲረግጥ እኮ ይሄ ስርዓት አይታመንም፣ ኢህአዲግ አይታመንም በፍጹም የሚሉን ነበሩ። ግን ለድርድር ለንግግር ቅድሚያ በመስጠት ስንት ጫና ተቋቁመን ነበር የገባ ነው። ስለዚህ የፖለቲካ ፓርቲዎቹን እውነት ለመናገር ህዝቡ በልጧል ማለት ይቻላል። በዛ በትክክል ባህሪውን አውቆታል። ስለዚህ ለመነጋገር መታመን አለበት። ከዚህ በኋላ በጣም ከባድ የሚሆነው እንደውም በገዢው በኩል ለመታመን የሚያበቁ እርምጃዎችን መውሰድ አለበት። እና ሰማያዊ የማይታመኑና የሚታመኑ ተደራዳሪዎች ብሎ ለይቷል እንዴ ኖ ገዢው የሚታመን አይደለም የሚለውን ያደርጋል ተብሎ ስለዚህ ምንድን ነው የእናንተ ሀሳብ? እንዲታመን ማድረግ አለበት። የፖለቲካ እስረኞችን መፍታት አለበት መጀመሪያ ቅድም ዶክተር ብርሃኑ ያለው ለሚፈለገው ይህ ህዝብ አምባገነንነትን ከዚህ በኋላ አይቀበልም፣ ለዲሞክራሲያዊ ስርዓት ብቁ ነው፣ ከዚህ በኋላ አምባገነንነትን መሸከም አይችልም ብለው አምነዋል ብለን እናስባለን። ከዛ በኋላ ወደ ንግግር ወደ ድርድር እንሄዳለን። አሁን ግን የምናየው ህዝብን፣ አገርን ማስያዣ እስከማድረግ ድረስ እኔ ከሄድኩ ሀገር ይፈርሳል እኔ ከሄድኩ ትበተናለች፣ እንዲህ ሆናለች እየተባለ፣ በእኔ እምነት ኢትዮጵያና የኢትዮጵያ ህዝብ በስንት ዓመት ደምና ጥንት የተገነባ ነው። እነሱ ሳይኖሩም ነበረ፣ እነሱ ከሄዱ በኋላም ይኖራል። ስለዚህ አገር ውስጥ ያለውን አማራጭ የማሳጣት ስራም እየሰሩ ያሉት ሁል ጊዜ እኛ እንቀጥላለን ከሚል ነው። ቅንጅትና ህብረትን ቢያፈርሱም ህዝቡ ብቁ እስከሆነ ድረስ በራሱ አደረጃጀት ቄሮና ፋኖ እያለም በምንም መንገድ መደራጀት፣ መስራት፣ መታገል ይችላል። ነገር ግን በእኛ እምነት ንግግር ከሌለበት መነሻውን እና መድረሻውን አስምሮ የመሄድ ነገር ከሌለም አገር አደጋ ላይ ይወድቃል፣ ህዝብ ችግር ላይ ይወድቃል። ስለዚህ አሁንም ቢሆን ሁልጊዜ ለእውነተኛ ንግግር ከብት መሆን አለበት የሚል እምነት አለ። መልካም። ለእውነተኛ ንግግር ተጨባጭ እርምጃዎች ብላችኋል። ሀሳብ ሊጨምር ያሰበ ሰው ያለ ይመስላል። ጨምር ነው። በአጭሩ ያድርጉ። ውድል እንስጠ። በአጭሩ ነው የማደርገው። ቅድም ግዴ ያነሳቸውን ነገሮች አዝመው ተመስበት ነው ይሄ ነገር ወደ ድርድርም ወደ ምንም ለመምጣት በመጀመሪያ ደረጃ ቅድም እንዳልኩት ይሄ ሥርዓት ከዚህ ውጪ ሌላ መንገድ እንደሌለው ማወቅ አለበት። ይሄን ማድረግ የሚችለው አሁንም እዚህ ያደረሰው የህዝቡ ትግል ነው። ህዝቡ በያለበት አሁን በያዘው መንገድ ነጻ ከሆንን በአንድ ላይ ነፃነት የምናገኘው በአንድ ላይ እንጂ በተነጣጠል እንደማይሆን በደንብ ግልጽ ሆኖ በጋራ ስናደረገው ብቻ እንደሆነም ነጻ የምንሆነው በደንብ አውቆ ስለዚህ አሁን ወደ ኋላ የሚባልበት ጊዜ አይደለም። በተቃዋሚዎች በኩል ቅድም ግዳይ እንዳለው ሁሉም እያደረገ ያለው በተቻለ መጠን እነኝህ የተለያዩ ኃይሎች የሀገር አንድነትን ማስከበር እና እውነተኛ ዴሞክራሲያዊ ስርዓት መፍጠር በሚሉት ሁለት መሰረታዊ አንድነቶች ላይ ተሰባስቦ በአንድ ላይ ሆኖ የሚታገልበት ጊዜ ነው። ስለዚህ ደግሞ ድርጅታችን ጠዋት ማታ እየሰራ ያለው እሱን ለማድረግ ነው። ይህን ደግሞ እናደርገዋለን። አርበኞች ግንቦት ሰባት ዶክተር ብርሃኑ ነጋ የሸንጎ ጸሐፊ አቶ ግዳይ ዘራ ሲሆን የሰማያዊ ፓርቲ ሊቀመንበር አቶ የሺዋስ አሰፋ፣ ንግግሩ ተጀመረ እንጂ አልተቋጨም፣ ተጨባጭ እርምጃዎች ለእውነተኛ ድርድር ጠይቃቸዋል። አሁን ካለው አጣብቂኝ ወጥተው ዘለቄታ ያለው ሰላማዊ መንገድ የሚካሄድበትን አስመልክቶ በተከታታይ በአገር ጉዳይ የምናቀርበው ፕሮግራማችን ይቀጥላል። እናንተንም መልሰን እንደምናገኝ ተስፋ እናደርጋለን። ለአሁኑ እናመሰግናለን። እግዚአብሔር ይስጥልን። እግዚአብሔር አሁን አድማጮች፣ የራዲዮ መጽሔት ሀገር ጉዳይ ይቀጥላል። ከአዲስ ቅንብር ጋርም እንመለሳለን። ተከታተሉ፣ ተሳተፉ። በተደጋጋሚ እንደጠቆም ነው ታዲያ ከገዢው ኢህአዴግ በተለይም በቅርቡ የሥራ አስፈጻሚ ኮሚቴ አመራር አባላት ሹም ሽር ካደረገው የህዝባዊ ወያኔ አርነት ትግራይ ህወሓት ባለስልጣናት ተጠሪዎች ለመጋበዝ ያደረግነው ጥረት ለጊዜዊ ስታካ እንጂ ባለስልጣናቱ ቃል በገቡበት መሠረት፣ እንደተገኘው አነጋግረን የምናቀርብ መሆኑን ከወዲሁ ለመግለጽ እንወዳለን።